of America. I would like to assure you that the people and the government of the independent and sovereign South Sudan. የደቡብ ሱዳን ሕዝብና መንግሥት ምርጫ እንዳላቸው አረጋግጥላችኋለሁ። ሁላችሁም እንደምታውቁት ሕዝብ የሰላም ይፈልጋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ናቸው፣ ብዙ ጊዜ ሲጠበቅ የቆየውን የሰላም ስምምነት ዛሬ ጅባ ከተማ ውስጥ ከፈረሙ በኋላ በሰጡት አስተያየት ለበርካታ ወራት የዘለቀውን አስከፊ እርስ በርስ ውጊያ ያበቃል ተብሎ ተስፋ የጣለበትን ስምምነት የተመለከተ ዘገባ ዝርዝር በእለቱ አብይ ርዕስ እንመለከታለን። የመቀሌው የኢህአዴግ አስረኛ ጠቅላላ ጉባኤና የደቡብ ሱዳኑ የሰላም ስምምነት አንደምታ የሚዳስሱ ዘገባዎችና ቅንብሮችም ለምሽቱ ተይዘዋል። ከምሽቱ ዜናችን ደግሞ ቀደም ሲል የሰማችሁት የደቡብ ሱዳን ፕሬዚዳንት ስምምነቱን መፈረማቸው እንዲሁም ከተለያዩ የምስራቅ አፍሪካ ሀገሮች ቢያንስ 300 ሙስሊም ምሁራንና ኢማሞች ኬንያ ውስጥ ስብሰባ ማድረጋቸው፣ በሶማሊያ ጌዶ ክልል በሚገኝ መንደር ውስጥ በአልሸባብና በመንግስት ወታደሮች መካከል ውጊያ ተካሂዶ ቢያንስ 15 ሰዎች መሞታቸው ዋና ዋናዎቹ ናቸው። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ነሐሴ 22 2017 ዓ.ም አስተናጋጆች አሉላ ከበደና አዲሱ አበበንን፣ የምታቀናብርለን ደግሞ ጽዮን ግርማ። ስርጭቱን በምህንድስና የሚመራው ከርተስ ባይነም። እስከ አራት ሰዓት አብረን እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና የደቡብ ሱዳን ፕሬዝዳንት ሳልቫ ኪር አገራቸው ውስጥ ላለፉት 20 ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ስምምነት ፈረሙ። ኪር ዛሬ ረቡዕ ዋና ከተማዋ ጁባ ላይ ስምምነቱን በሚፈርሙበት ወቅት ቅሬታ ይታይባቸው እንደነበር ተገልጧል። ዛሬ በፈረሙት ስምምነት ውስጥ ብዙ የሚወድቁ ነገሮች አሉበት ያሉት ኪር እነዚህን ነገሮች ቸል ማለት ለዘላቂና ለትክክለኛ ሰላም አዋጭ አይመስለኝም ሲሉ በፊርማው ስነ ስርዓት ላይ ለተገኙ የአፍሪቃ መሪዎች ተናግረዋል። መንግስታቸው ቀደም ሲል የስልጣን ክፍፍልንና ለደቡብ ሱዳን የውጭ አገር ሰዎችን በሰላም ጠባቂነት መሰየም የመሳሰሉትን ነጥቦች መቃወሞም አይዘነጋም። ትናንት ማክሰኞ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሳልቫኪር የሰላም ስምምነቱን ባይፈርሙ ማዕቀብ ለመጣል ዝቶ እንደነበር አይዘነጋም። ተቀናቃኛቸው ሪክ ማቻር ስምምነቱን ያለፈው ሰኞ ሳምንት አዲስ አበባ ላይ እንደፈረሙ አይዘነጋም። ከተለያዩ የምስራቅ አፍሪቃ ሀገሮች ቢያንስ 300 ሙስሊም ምሁራንና ኢማሞች ኬንያ ውስጥ ተሰብስበው በክልሉ ጽንፈኝነትን ለመዋጋት ስለሚቻልበት መንገድ ተወያይተዋል። ምሁራኑና የሃይማኖት አባቶቹ በጠረፏ ከተማ ኮዋሊ ካደረጉት የሁለት ቀናት ጉባኤ በኋላ ባወጡት መግለጫ ሽብርተኝነትን ለመዋጋት ከየሀገሮቻቸው መንግስት ጋር አብረው እንደሚሰሩ ገልጠዋል ማህሙድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ቆንጅታየት አቅርበዋለች። ከኢትዮጵያ፣ ከሶማሊያ፣ ከኬንያ፣ ከታንዜኒያ፣ ከዩጋንዳ ና ከኮንጎ ዲሞክራሲያዊት ሪፑብሊክ የሆኑት የሱፊ እስልምና ምሁራን የጽንፈኝነት አስተምህሮ ና የሽብርተኝነት ተግባራትን እንዋጋለን ሲሉ ቃል ገብተዋል። በጠረፍ ከተማዋ በኳሊ ለሁለት ቀናት ካካሄዱት ስብሰባ በኋላ ነዋሪነታቸው ዩናይትድ ስቴትስ የሆነው ሶማሊያዊ ምሁር ሞሐመድ ኢልሚ ለጋዜጠኞች በሰጡት ቃል ትምህርት ቤቶች ውስጥ ያለውን ጽንፈኛ አመለካከት የሚዋጋ አስተምህሮ ልንመሰርት ይገባናል ብለዋል። ሰዎች ወደ ተሳሳተ አቅጣጫ እንዲያመሩ የሚገፋፉ ነገሮች አሉ። ለምሳሌ ያህል ሥራ ሊያጡ ይችላሉ። የማኅበራዊ ፍትሕ እጦትም ይኖራል። ትክክለኛው ትምህርት ሊሰጣቸው ይገባል። የሥርዓተ ትምህርቱ ይዘት ታርሞ ከጽንፈኝነት ጸድቶ መዘጋጀት አለበት። የተለያዩ እምነቶችና እሴቶች ያሏቸውን ሕዝቦች የሚደግፍ የሃይማኖት ስርዓተ ትምህርት መሰናዳት ይኖርበታል። አስከትለውም ሞሀመድ ኢልሚ የክልሉ ሙስሊሞች በሶማሊያና በአጎራባች ሀገሮች በሺዎች የተቆጠሩ ሰዎች ህይወት ያጠፋውን ሽብርተኝነት ለመደምሰስ ከየመንግስታቸው ጋር አብረው መስራት አለባቸው ብለዋል። የምሁራኑና ና የ ሀይማኖት አባቶቹ የሁለት ቀናት ጉባኤ የተጠናቀቀው የኬንያ የጸጥታ ኃይሎች በጋሪሳ ከተማ ጥቃት ሊያካሂዱ በማሴር ላይ የነበሩ ያሏቸውን በርካታ የሽብር ሽብር ተግባር ተጠርጣሪዎች በቁጥጥር ስር በዋሉ ማግስት ነው ያከማቹትን መሳሪያም አግኝተዋል አንዳንዶቹ ተጠርጣሪዎች ታንዜኒያውያን መሆናቸውን ፖሊስ ባለስልጣናት ገልጸዋል ባለፈው ሚያዝያ ወር አምስት ታጣቂዎች ጋሪሳ ዩኒቨርሲቲ ኮሌጅ ላይ ጥቃት አድርሰው የሚበዙት ተማሪዎች የሆኑ ከ ከአንድ መቶ አርባ የሚበልጡ ሰዎችን እንደገደሉ የሚዘነጋ አይደለም በሶማሊያ ጌዶ ክልል በሚገኘው ሊባህለው መንደር ውስጥ በአልሻባብና በመንግስት ወታደሮች መካከል በተካሄደ ውጊያ ቢያንስ 15 ሰዎች መሞታቸውን የአይን ምስክሮች አስታወቁ። ውጊያው የተጀመረው የሶማሊያ መንግስት ወታደሮች በአንድ የአልሻባብ ጦር ሰፈር ላይ በከፈቱት ተኩስ ሲሆን ግጭቱ የተቀሰቀሰውም የክልሉን ዋና ከተማ ጋርባህሬይን ከቤሌሆዎ ጋር የሚያገናኘውን ዋና መንገድ ለማስከፈት በተደረገ ጥረት መሆኑንም የክልሉ ምክትል ገዢ አብድራህማን አብዱላሂ አደን አስታውቀዋል። ሶስት የመንግስት ባለሥልጣናትና አንድ የአልሻባብ ጦር አዛዥ በውጊያው ከተገደሉት መካከል መሆናቸውም ታውቋል። በሌላ በኩል ደግሞ ባለፈው ማለት በዛሬ ዕለት ባኩል ክልል ውስጥ በምትገኘው ኩላን ጃሪር መንደር ውስጥ ተቀስቅሶ ውጊያ ተቀስቅሶ ሌሎች ስምንት ሰዎች ተገድለዋል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የሶሪያው ፕሬዚዳንት ባሽር አልአሳድ በሀገራቸው ምርጫ ታዛቢዎችን መገኘት ተቃወሙ። ሶሪያ ውስጥ ለአራት ዓመታት በዘለቀው የእርስ በርስ ጦርነት የውጭ ሀገር ሰዎች ጣልቃ በመግባት አውከውኛል የሚሉት አልአሳድ ወደፊት በሚካሄደው የአገሪቱ ምርጫ ዓለም አቀፍ ታዛቢዎች አያስፈልጉንም ሲሉም ተናግረዋል። ዓለም አቀፍ ታዛቢዎች የሚገኙበት ምርጫ አይታሰብም ብለው ይህማ አገርን የአገርን ሉዓላዊነት መዳፈር ይሆናል ሲሉም አልመና በተባለውና ሄዝቦላ ከሚያሰራጨው ቴሌቪዥን ጋር ባካሄዱ ቃለ ምልልስ አሳድ ይፋ አድርገዋል። የቱ ዓለም አቀፍ ታዛቢዎች ቡድን ነው ትክክለኛ ምርጫ ተካሂዷል ብሎ ማስረጃ ወይም ማረጋገጫ የሚሰጠን ሲሉ የጠየቁት አላሳድ የሶሪያ ውዝግብ የሚያቆመው ደግሞ የውጭ ሀገር ኃይሎች ጣልቃ ገብነት ቀርቶ ለመንግስታችን ያለው ንቀትም ሲያበቃ ነው ብለዋል። በጃፓን ከፍተኛ ባለስልጣናት ላይ ዩናይትድ ስቴትስ ስለላ አካሂዳለች በተባለው ጉዳይ ፕሬዚደንት ባራክ ኦባማ ማዘናቸው ተገለጠ። የቶኪዮ መንግስታዊ ቃል አቀባይ ያሽሂዴ ሹጋ እንደገለጡት የሚስተር ኦባማ አስተያየት ይፋ የሆነው ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋራ በቴሌፎን በተነጋገሩበት ጊዜ ነው። ቃል አቀባዩ ሽጎ ነገሩ ጃፓን ውስጥ ብዙ ስላነጋገረ ፕሬዚዳንት ኦባማ አዝኛለሁ ብለዋል ሲሉ ተናግረዋል። ይሁንና የተባለው የስለላ በእርግጥ መካሄዱን ሚስተር ኦባማ አምነውበታል አላሉም። ሱጋ ግን ጉዳዩ የጃፓኑን ጠቅላይ ሚኒስትር በብርቱ ያሳሰበ መሆኑንም እኒሁ ቃል አቀባይ ጠቅሰው በሁለቱ አገሮች ወዳጅነት ላይም ደግ ያልሆነ ስሜት ያሳድራል ብለዋል። የዋይት ሀውስ ባለስልጣናት በዚህ ጉዳይ ላይ ገና አስተያየት አልሰጡም። የዚህ አሜሪካ ጃፓንን ሰለለች የሚለው ዜና መነሻ ውስጥ አዋቂው ዊኪሊክስ ባለፈው ወር ዩናይትድ ስቴትስ ጃፓን ውስጥ በሚገኙ 35 ኩባንያዎች፣ የመንግስት ባለስልጣናትና ግለሰቦች ላይ ስለላ አካሄደች የሚል ዘገባ ይፋ ማድረጉ እንደሆነ አይዘነጋም። አንድ የሞሮኮ ዜጋ ፈረንሳይ ባቡር ውስጥ ሊያደርስ ነበር የተባለውን ጥቃት ያከሸፈው አሜሪካዊ ትልቁን የዩናይት ስቴትስ የጦር ኃይል ሜዳሊያም ሊሸለም መሆኑ መከላከያ ሚኒስቴር አስታወቀ። የኦሬገን ብሔራዊ ዘብ አባል የሆነው አሌክሳንደር ስካርላቶስ የወታደሮች ኒሻን የተባለውን ሜዳሊያ ነው የተሸለመው ሲል ፔንታጎን ትናንት ገልጠዋል። ስካርላቶስ ጥናቱን ጥቃቱን ካከሸፉት ሶስት አሜሪካውያን ና አንደኛው ሲሆን ከፈረንሳዩ ተባባሪያቸው ጋር በመሆን ባለፈው አርብ ከአምስተርዳም ወደ ፓሪስ ይጓዝ የነበረውን ሞሮካዊ አጥቂ ነው መሬት ላይ አንደ ባለው በቁጥጥር ስር ያዋሉትና የማጥቃት እርምጃውንም ያከሸፉት። ሰሜንና ደቡብ ኮሪያ በመካከላቸው ያለውን ውጥረት ለማርገብ በደረሱ ስምምነት መሰረት ሰሜን ኮሪያ በተጠንቀቅ ይገኙ የነበሩ ወታደሮቿን ቁጥር ቀንሳለች። ደቡብ ኮሪያ በበኩሏ ለጦርነት ዝግጁ ከመሆን አዝማሚያ ዘና ወደ ማለቱ ሁኔታ አጋድላለች። የትናንት ስምምነታቸው እንዳመለከተው ደቡብ ኮሪያ በሰሜን ኮሪያ ላይ የምታስተላልፈውን የፕሮፓጋንዳ ስርጭት እንዳቆመች መግለጧ አይዘነጋም። ሰሜን ኮሪያም መሬት ውስጥ የተቀበረ ፈንጂ በቅርቡ ለሁለት የደቡብ ኮሪያ ወታደሮች ሕይወት መጥፋት ምክንያት በመሆኑ ያዘነች መሆኗን ገልጣለች። ሁለቱ ኮሪያዎች በቅርቡ ሶል አሊያም ፒዮንግያንግ ውስጥ አንድ የጋራ ውይይት እንደሚኖራቸው የደቡብ ኮሪያዋ ፕሬዚዳንታዊ አማካሪ ኪም ኳን ዢን ገልጠዋል። ውይይታቸው በሁለቱ ሀገሮች መካከል ለ62 ዓመታት የተቋረጠውን ግንኙነት ያድሳል። በመጪው መስከረም ወርም በቀዝቃዛው ጦርነት የተነሳ የተለያዩ ቤተሰቦች የማገናኘቱ ሂደት ይቀጥላል ተብሏል። የደቡብ ኮሪያ ዋና ሸሪክ ዩናይትድ ስቴትስ የሁለቱን ስምምነት አድንቃ በኮሪያው ባህረገብ መሬት ያለው ውዝግብ ለአንዴና ለመጨረሻ ጊዜ እንደሚያበቃ ተስፋዋን ገልጣለች። የተባበሩት መንግስታት ድርጅት ዋና ጸሐፊና የቀድሞ የደቡብ ኮሪያ ውጭ ጉዳይ ምኒስትር ባንኪሙንም ሁለቱ ወገኖች የሰላም ጥረቶቻቸውን በእጥፍ እንዲያሳድጉ መክረዋል። በመጨረሻም የአፍጋኒስታን የመከላከያ ሰራዊት መለያ የለበሱ ሁለት ታጣቂዎች ደቡባዊ አፍጋኒስታን ህልማንድ ክፍለግዛት ክፍለ ግዛት በሚገኘው ወታደራዊ ጦር ሰፈር ላይ ጥቃት ማድረሳቸውን ኔቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ባወጣው መግለጫ አስታወቀ። የጣምራው ኃይል አባላት በወሰዱት የመልሶ ማጥቃት እርምጃ ሁለቱም አጥቂዎች ተገድለዋል ብለዋል ኔቶ በመግለጫው። ኔቶ የተገደሉትን ወታደሮች ዜግነት ግን ግልጽ አላደረገም። አድማጮች፣ የሰአቱ የዓለም ዜና ሰዓት አበቃ። ክብራትና ክቡረን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜና የጀመርነው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ። የደቡብ ሱዳን ፕሬዚዳንት ሳልቫኪር ብዙ ጊዜ ሲጠበቅ የቆየውን የሰላም ስምምነት ዛሬ ጁባ ከተማ ውስጥ ፈርመዋል ይህም ለበርካታ ወራት የዘለቀውን አስከፊ የእርስ በእርስ ውጊያ ያበቃል ተብሎ ታምኗል። ማምሻውን ከስፍራው የደረሰን ዘገባ ቆንጅት ታየ ታቀርበዋለች። የደቡብ ሱዳን ፕሬዚደንት ሳልቫ ኪር በኢጋድ ፕለስ የተዘጋጀውን የሰላም ስምምነት ዛሬ ጁባ ውስጥ ፈርመዋል። ስምምነቱ የተፈረመው ከ ሀያ ወራት ውጊያ በኋላ ና ለ አስራ ዘጠኝ ወራት ግድም ድርድሮች ከተካሄዱ በኋላ ነው። የሽምቅ ተዋጊዎቹ መሪ ሪያክ ማቻር ና የቀድሞው የፖለቲካ እስረኛ ፓጋን አሞም ስምምነቱን ከ አስር ቀናት በፊት አዲስ አበባ ላይ ፊርማቸውን አኑረውበት እንደ ነበረ ይታወሳል። ዛሬ ሚስተር ኪር በፊርማው ስነ ስርዓት ላይ ለተሰበሰቡ የአፍሪካ መሪዎች ሲናገሩ አሁንም በአንዳንድ የስምምነቱ አንቀጾች ላይ ጠንካራ ተቃውሞ አለኝ ብለዋል። እንዲያውም አንድ ነጥብ ላይ ስምምነቱን በዛሬው ዕለት ሊፈርሙ እንደማይችሉ ጠቁመው ነበር። የደቡብ ሱዳን ሕዝብና መንግስት፣ ምርጫ እንዳላቸው አረጋግጥላችኋለሁ ሁላችሁም እንደምታውቁት ህዝቤ ሰላም ይፈልጋል መንግሥቴም ሁልጊዜ በበጎ መንፈስ ተደራድሯል ይህን ያደረግነውም ሕዝቡ ለሚፈልገው አጠቃላይና ዘላቂ ሰላም መምጣት ስንል ነው ደቡብ ሱዳን የሰላሙን ስምምነት ምንጊዜም ልትፈርም ትችላለች በማንኛውም ምክንያት በዛሬው ዕለት ባይፈረም እንኳ ወደፊት እንፈርመዋለን የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ በጁባው የፊርማ ስነ ስርዓት ላይ ሲናገሩ ደግሞ በደቡብ ሱዳን ውጊያው መቆም ያለበት ጊዜ አሁን ነው ብለዋል የምትታገሉት ለደቡብ ሱዳን ሕዝብ ልዕልና ነው። ሕዝቦች ራሳቸው በመጻዒ ዕድላቸው ላይ እንዲወስኑ ለማብቃት ነው ትግላችሁ። ያን ደግሞ በጦርነት እውን ማድረግ አይቻልም። ስለዚህ ጠመንጃዎቻችሁን ማስወገድ ያስፈልጋቸዋል። ሥልጣኑ መልሳችሁ ለሕዝብ ስጡ። ያን ስታደርጉ ሕዝቡ ለሚፈልገው ድምፁን መስጠት ይችላል። በጁባው የፊርማው ስነ ስርዓት ላይ የተገኙት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በበኩላቸው የሰላም ስምምነቱን ተግባራዊ ማድረግ ቀላል አይሆንም ብለው ነገር ግን ማድረጉ የግድ ይላል ሲሉ አስገንዝበዋል። እንደምታውቁት ይህ ጉዳይ ብርቱ ትኩረት ሊሰጠው የሚገባ ነው ምክንያቱም የደቡብ ሱዳን ሕዝብም ይሁን የክልሉ ሀገሮች እንዲሁም ዓለም አቀፉ ማኅበረሰብ እንደገና ግጭት ውስጥ መግባት አይፈልጉምና። የኬንያ ፕሬዝደንት ሁሩ ኬንያታ በበኩላቸው ከተቀናቃኞቹ ወገኖች አንዱም ወገን በስምምነቱ መቶ በመቶ የተደሰተበት አይደለም ብለው ያ ቢታወቅም የደቡብ ሱዳን ሕዝብ ግን ሰላሙን ሊያገኝ ይገባል ሲሉ አስገንዝበዋል። በግጭት ወቅት ፍጹም የሆነ ነገር ማግኘት አይቻልም። ምንም እንኳ ባንደሰትበት መስማማት በሚቻልበት ጉዳይ ሰጥቶ መቀበል ይኖራል። ለእኛም መፍትሔ ለመፈለግ የሚሻለን ይኸው ነው። ፕሬዝደንት ኬንያታ አክለውም ድርድሮቹን ከሌሎች ይልቅ የደቡብ ሱዳን መሪዎች ራሳቸው ቢመሩት በተሻለ ነበር ብለዋል። ሌሎች መሪዎች ያሏቸውን በስም እነ ከሌ ብለው ባይጠቅሱም አነጋገራቸው የደቡብ ሱዳን ፕሬዝደንት ሳልቫኪር በመጨረሻው ዙር ድርድር ዓለም አቀፉ ማህበረሰብ ይበልጡን ንቁ ተሳትፎ መውሰዱ ላይ ሲያሰሙ የነበረውን ተቃውሞ በመደገፍ የተናገሩት ይመስላል። የኢህአዴግ አስረኛ ጉባኤ ሰሞኑን በመቀሌ ከተማ ይካሄዳል። የግንባሩ ሊቀመንበር አቶ ኃይለማርያም ደሳለኝ በድጋሚ ሊቀመንበርም ጠቅላይ ሚኒስትርም ይሆናሉ ተብሏል። እስክንድር ፍሬው ዘገባ አለው። በአራቱ አባል ድርጅቶች ሲካሄዱ የቆዩ ጉባኤዎች እየተጠናቀቁ ተሳታፊዎችም ወደ ዋናው የኢህአዴግ ጉባኤ እየተጓዙ ነው። ኢትዮጵያን ላለፉት 24 ዓመታት የመራው ኢህአዴግ ከሚያካሂዳቸው ስብሰባዎች ሁሉ ድርጅታዊ ጉባኤው ዋነኛው መሆኑ ይታያል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ቃለ ምልልስ ያደረጉት የግንባሩ ቃል አቀባይ አቶ ደስታ ተስፋው እንዲያውም ጉባኤው አገራዊ ሊባል እንደሚችል አብራርተዋል። የትልቅ ፓርቲ ጉባኤ በመሆኑ በጉባኤው በሀገሪቱ ውስጥ ያሉ አጠቃላይ የህብረተሰብ ክፍሎች የሚወከሉበት ነው ማለት ነው። ኢህአዴግ ከሚመራቸው ክልሎች በተጨማሪ ሌሎች ክልሎችንም ባካተተው ሁኔታ በተጋባዥነት ተገኝተው በጉባኤው አስተያየታቸውን ጭምር በመስጠት የሚሳተፉበት ሀገራዊ ጉባኤ ሊደርጉ። ቃል አቀባዩ እንዳሉት ጉባኤው እንዳሁኑ ባለው ወቅት ሲካሄድ ደግሞ እንድምታው ብዙ ነው። በአንድ በኩል ጊዜው የምርጫ ማግስት እንደሆነ አስታውሰዋል። እናም እርሳቸው እንዳስረዱት ጉባኤው ይሄን መነሻ ያደረገ ውይይት ያደርጋል፣ ውሳኔዎችንም ያሳልፋል ህዝቡ በከፍተኛ ተሳትፎ ስልጣኑን ተጠቅሞ ከፍተኛ ይሁንታ ሰጥቶታል። ኢህአዴግ በተወዳደረባቸው የምርጫ ክልሎች አሸናፊ ሆኗል፣ በከፍተኛ ድምፅ አሸናፊ ሆኗል። ይህ ውሳኔ በአንድ በኩል ኢህአዴግ ያስመዘገባቸው ስኬቶች ህዝቡ እውቅና የሰጠበት ሁኔታ የፈጠረ ነው። በሌላ መልኩ ደግሞ ህዝቡ የሚያነሳቸው በርካታ ድክመቶች አሉ። እነዚህ ባሉበት ሁኔታ ነው ኢህአዴግን የመረጠው። ኢህአዴግ ችግሮቹን ይፈታል፣ የመፍታት ብቃት አለው፣ ህዝባዊ ድርጅት ነው። የኢህአዴግ የያዘው ልማታዊና ዲሞክራሲያዊ መስመር የዚችን አገር እና የህዝቦቿን ቁልፍ ችግሮች ይፈታል የሚል እምነት ጥሎ ነው ኢህአዴግን የመረጠው። ስለዚህ አሁን አስረኛ ድርጅታዊ ጉባኤውን ስናካሄድ ይሄ ህዝባዊ ያደር አለ፣ ይሄ ኃላፊነት አለ ህዝቡ ለኢህአዴግ የሰጠው ማለት ነው። ወቅቱ ላለፉት አምስት ዓመታት ሲተገበር የቆየው የመጀመሪያው የእድገትና የትራንስፎርሜሽን እቅድ የተጠናቀቀበት፣ ሁለተኛው የአምስት ዓመት የእድገትና የትራንስፎርሜሽን እቅድ ደግሞ ለትግበራ የተዘጋጀበት መሆኑን አቶ ደስታ ተናግረዋል። ጉባኤውም ያለፈው አፈጻጸም የሚገመገምበት፣ ቀጣዩ እቅድም የሚዳሰስበት መሆኑን አስታውቀዋል። አሁን ያለንበት ጊዜ አይቻልም መንፈስ የሰበረ የመጀመሪያውን የእድገትና ትራንስፎርሜሽን እቅድ አጠናቀን ወደ ሁለተኛው የምንሸጋገርበት እድገት ነው። በመጀመሪያ እድገትና ትራንስፎርሜሽን እቅድ አፈጻጸም ለቀጣይ ስራ ወሳኝ የሆኑ ልምዶች ተገኝተውበታል፣ ትምህርቶች ተገኝተውበታል። እነዚህ ልምዶች፣ ትምህርቶች ተጠቅመን ሕዝቡ የሰጠንን አደራ በላቀ እድገትና ትራንስፎርሜሽን ልንወጣ ይገባል የሚል መሰረታዊ ጉዳይ የያዘ ነው። ይህ የኢህአዴግ ጉባኤ በአራቱ አባል ድርጅቶች የተካሄዱ የተናጠል ጉባኤዎችን ተከትሎ የመጣ ነው። ኦህዴድ በአዳማ ባይደን፣ በሐዋሳ በአዴን፣ በባህር ዳር ህወሓት ደግሞ በመቀሌ እነዚህን ጉባኤዎች አካሂደዋል። በመቀሌ ከተማ በተካሄደው የህወሓት ጉባኤ አመራሩን የበለጠ ለማወቅ የመፈለግ ሁኔታ መታየቱን በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ዘርፍ አስተባባሪ የሆኑት የፓርቲው ምክትል ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ጠቅሰዋል። ከዚህ አንጻር በማህበራዊ ድረገጾች የተሰራጩ መረጃዎች ሳይቀሩ ውይይት እንደተካሄደባቸው መቀሌ ውስጥ በሰጡት መግለጫ አብራርተዋል። ጉባኤተኛው በተለይ ትኩረት የሰጠው ሌላኛው አመራር ማዕከላዊ ኮሚቴውን ነው። ስለዚህ ማዕከላዊ ኮሚቴው ለብቻውን ው የሚል ጥያቄ የተነሳ የእሱን ጥንካሬ፣ የሱ ድክመት ግልጽ አርጋቸው አስቀምጡልን ማወቅ እንፈልጋለን። ይሄ ከስራው ጋር እያይዞ የሚያነሳቸው አሉ። ሌላ ደግሞ ይሄ ማህበራዊ ሚዲያው የሶሻል ሚዲያ የምለው የሚረጫው በርካታ ነገሮች ስላሉ ከእሱም የተነሱ አሉ። ዋናው አመራሩን በደማዋቅ የመፈለግ የተሟላ ኢንፎርሜሽን የማግኘት ጥማት እንደነበረው ነው ያየ ነው። ማህበራዊ ሚዲያው የሚረጨው ያሉት መረጃ በትክክል ምን እንደሆነ ዶክተር ደብረ ጽዮን አላብራሩም። ትናንት ጉባኤውን ያጠናቀቀው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ዳሂድን የሀገሪቱ ጠቅላይ ሚኒስትር የሆኑትን አቶ ኃይለማርያም ደሳለኝን በድጋሚ በሊቀመንበርነት መርጧል። አቶ ኃይለማርያም በዋናው የኢህአዴግ ጉባኤም በድጋሚ በሊቀመንበርነት እንደሚመረጡ፣ ለመጪዎቹ አምስት ዓመታትም የሀገሪቱ ጠቅላይ ሚኒስትር ሆነው እንደሚቀጥሉ ይጠበቃል። ይህ የሚረጋገጠው ግን በጉባኤው ሂደት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩም የመጽሔት ትንታኔ ርዕስ እዚያው አዲስ አበባ ያቆየናል። መንግስትና አጋሮቹ በዝናብ እጥረት በኢትዮጵያ ለተፈጠረው የሰብአዊ እርዳታ ጥያቄ ተገቢ ምላሽ እየሰጡ መሆኑን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ኦቻ ገለጸ ይላል። ይሁንና ተጨማሪ ገንዘብ በአስቸኳይ እንደሚያስፈልግም ድርጅቱ ጠቅሷል። ለዘንድሮ የዝናብ እጥረት ምክንያት ነው የሚባለው ኤልኒኞ ክስተት ተጽዕኖ እስከ መጪው ሚያዝያ ወር እንደሚዘልቅም ስጋት አሳድረዋል። መለስካቸው አመሀ ድርጅቱ ያወጣውን መግለጫ ዋቢ በማድረግ ተከታዩን አጠናቅረዋል። በመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ኦቻ የኢትዮጵያ ቅርንጫፍ ከትናንት በስቲያ ያወጣው ዘገባ እንደሚለው የኢትዮጵያ መንግስትና በሰብአዊ ጉዳዮች አጋሮቹ የሆኑት አካላት ለጨምረው ሰብአዊ እርዳታ ጥያቄ ምላሽ እየሰጡ ይገኛሉ። ካለፈው ሳምንት መገባደጃ ማለትም ከነሐሴ 14 2007 ዓ.ም ጀምሮ የሚያስፈልገውን የሰብዓዊ እርዳታ ለመግዣ ይውላል ተብሎ ከታሰበው ገንዘብ ውስጥ ግማሽ ያህሉ እንደተገኘም ይኸው የኦቻ ዘገባ ጠቁሟል። ይህ ደግሞ የኢትዮጵያ መንግሥት እጅግ አሳሳቢ በሆኑ አካባቢዎች ለሚያደርሰው እርዳታ የመደበውን 700 ሚሊዮን ብር ወይንም 33 ሚሊዮን ዶላር የሚጨምር አይደለም ብለዋል። ይኸው ዘገባ በአጭሩ እንዳስቀመጠው። በአዲሱ የሰብአዊ እርዳታ ፍላጎት ግምገማ መሠረት የሚያስፈልገው እርዳታ በገንዘብ ሲሰላ በአስር ነጥብ ስድስት በመቶ ከፍ ብሏል። በኢትዮጵያ ዘንድሮ ለተፈጠረው የበልግ ዝናብ መጥፋት በብዙ አካባቢዎች ደግሞ የክረምት ዝናብ ከአማካይ በታች መሆን ሰበብ ነው የሚባለው የኤል ኒኞ ክስተት እስከ መጪው ዓመት ሚያዝያ ወር ድረስ ይዘልቃል ተብሎ እንደሚፈራም የወቻ ሳምንታዊ ዘገባ ይናገራል። የበልጉ ዝናብ በመጥፋቱ ምክንያት ወይንም ከሚፈለገው በታች መሆን ያስከተለው ጉዳት ቀላል እንዳልሆነም ከዚሁ ከዎች አጽፈት ቤት የተገኘው መረጃ ያመለክታል። በተለይ የበልግ አብቃይ የሆኑት የኢትዮጵያ ክፍሎችና በተገዜ ተፋሰስ የሚገኙ የአማራ ክልል አካባቢዎች፣ ትግራይ፣ የአፋር ክልል ዞን አንድና ዞን ሶስት፣ የጋሞ ጎፋ ዝቅተኛ አካባቢዎች፣ ሀዲያ፣ ከምባታ፣ ጠንባሮ፣ ሲዳማ፣ ስልቲ፣ የወላይታ ዞኖችና የሃላባ ልዩ ወረዳ የአርሲ ዝቅተኛ ስፍራዎች፣ ቦረና፣ የኦሮሚያ ምስራቅና ምዕራብ ሀረርጌ ዞኖች፣ የደቡብ ሸበሌ ክፍሎች የሆኑት አፍዴር ሊበንና በተለይ ሲቲ ቀድሞ ሽንሌ ተብሎ የሚታወቀው የሶማሌ ክልል ነው በእጅጉ የተጠቁ የሀገሪቱ ክፍሎች መሆናቸውም ይኸው መረጃ ይዘረዝራል። በሌላ በኩል ደግሞ በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድጋፍ ስራውን የሚያከናውነው የረሃብ አስቀድሞ ማስጠንቀቂያ ስርዓት መረብ ያወጣው መረጃ በበልግም ሆነ በክረምቱ ወቅት የጣለውና እየጣለ የሚገኘው ዝናብ ከአማካይ በታች እንደሆነ ያረጋግጣል። ይህም በአፋርና በሶማሌ ክልሎች የፈጠረው ብርቱ የድርቅ ሁኔታ በእንስሳት ላይ ከባድ ጉዳት ማድረሱን ይዘረዝራል። የአካባቢው አርብቶ አደሮችም ከቤት እንስሶቻቸው የሚያገኙት ገቢም ሆነ ምግብ የለም ብሏል። መንግስት ከአጋሮቹ ጋር ባለፈው ሳምንት ባወጣው መግለጫ በሐምሌ ወር መጨረሻ በተደረገው የአስቸኳይ እርዳታ ሁኔታዎች ግምገማ መሠረት የተረጆች ቁጥር ከ2.9 ሚሊዮን ወደ 4.5 ሚሊዮን ከፍ ማለቱን አስታውቋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ተጠዋዋቂ ኃላፊ ዴቪድ ደል ኮንቴ ወደፊት መንግስትና አጋር አካሎቹ በጋራ ጋዜጣዊ መግለጫ እንደሚሰጡ ጠቁመው ያቀረብኩላቸውን የቃለ ምልልስ ጥያቄ ለጊዜው አቆይተውታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የትንታኔ ርዕሶቻችን ሊያልቁ ነው። አንድ ነው የቀረ። ራሱን እስላማዊ መንግስት እያለ የሚጠራው ቡድን ላይ በሚካሄድ ጣምራ የአየር ጥቃት ለመተባበር ቱርክ መስማማቷን የዩናይትድ ስቴትስ መከላከያ መስሪያ ቤት ፔንታገን አስታውቋል። ካለባብ ከዩናይትድ ስቴትስ የመከላከያ መስሪያ ቤት ያጠናቀረችው አጭር ዘገባ አለ። ትዝታ በላቸው ታቀርበዋለች። ቱርክ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በአየር የማጥቃት ዘመቻ ላይ ከጥቂት ቀናት በኋላ ለመካፈል ከአሜሪካ ጋር ስምምነት እንዳጠናቀቀች ታውቋል። የአሜሪካ ውጭ ጉዳይ መስሪያ ቤት የፔንታጎን ቃል አቀባይ ፒተር ኩክ ስምምነቱን በማወደስ ተናግረዋል። ቱርክ ከሌሎች የጣምራ ኃይሎቹ ጋር በመተባበር በአየር ጥቃቱ መሳተፏ ትልቅ መርታና ለረጅም ጊዜ በጉጉት ስንጠባበቅ የነበረ ነው። የዚህ ስምምነት አፈጻጸም ላይ ለመድረስ ስንሰራ ቆይተናል። አሁን ተጠናቀቀ። የዩናይትድ ስቴትስ የጦር አውሮፕላኖች ኢንሰርሊክ ከተባለው የጦር ሰፈሯ ተነስተው ራሱን እስላማዊ መንግስት የሚለውን ነውጠኛ ቡድን እንዲወጉ ቱርክ የፈቀደችው ባለፈው ወር መሆኑ ታውቋል። በተጨማሪም በስምምነቱ መሰረት የቱርክ የጦር አውሮፕላን አብራሪዎች በጥቃቱ ዘመቻ መሳተፋቸው በጣምራው ጥቃት የሀገሪቱን ሚና ጉልህ ያደርጋል ተብሏል። ከቱርክ ጋር ያለን ትብብርና ያን ትብብር ደግሞ የማስፋቱ ጥረት በቀጣይነት የሚሰራ ነው። ከዚያ በተጨማሪ ቱርክና ዩናይትድ ስቴትስ ሶሪያና ኢራቅን በሚያዋስኑ ደቡባዊ የአገሪቱ ግዛቶች ስላለው የጸጥታ ሁኔታም ወደፊት ውይይት እንደሚቀጥሉ ታውቋል። በቱርክና ሶሪያ አዋሳኝ ድንበር በኩል መሳሪያና ባዕዳን ተዋጊዎች ራሱን እስላማዊ መንግስት ወደሚለው ነውጠኛ ቡድን መግባታቸው አሳሳቢ መሆኑ ተጠቅሷል። አዲሱ አቤት፣ ለሙዚቃ ትንሽ ደቂቃዎች ያገኘን ይመስላል። ብዙ ዘገባዎች ብዙ ቅንብሮች ነበሩና ትንሽ ፋታ እንውሰዳው የመጽሔቱንና የዜና ማሰራጫት ማሰራጨት ስራውን ባይ ባይ እንብልና ባይ ባይ ወደሚል ሙዚቃ እንሄድ። በነጻነት መለሰ ያልከ ነው፣ ትክክል። የመረጠችልን ግን ጽዮን ግርማ ናት። መልካም ነጻነት ነጻነት መለሰን እናመሰግናለን። አዲሱ ጽዮን ስታስነካ አያት እስክስታን የሚገርም ነገር ነው። ለምን ይሄን እንደመረጠች ገባኝ። አሁን ገባ አደለ? ለእኔም ትነግሩኛላችሁ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበነን ሁለተኛውን አጋማሽ ልንጀምር ነው። የስርጭት መንዲሳችን በነገራችን ላይ ከርተስ ባይንም አለም መስተዋቱ ያንጸባርቃል፣ ከውስጥ አይታይም። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ሲሆን ያው ቀደም ሲል እንደተገለጠው ፕሮግራሙን እየመራች ነው። ወደ ቀዳሚው የደቡብ ሱዳን ጉዳይ ነው የምናመራው። የደቡብ ሱዳን ስምምነትና አንደምታ ቀደም ብሎ በዘገባው እንደተጠቆመው የደቡብ ሱዳን ተፋላሚ አንጃዎች ወራት ለዘለቀው ብጥብጥ ማብቂያ የታለመ አዲስ ስምምነት ተፈራርመዋል። የድርድሩ ሂደት ወይም የድርድሩን ሂደት ተከታትሎ ሲዘግብልን የቆየውን የአዲስ አበባውን ባልደረባችን ዘጋቢ እስክንድር ፍሬውን አሉላ ማምሻውን በስልክ አግኝታ አናግረዋልና በሉ ወደ እናንተ ውይይት ወይም ዘገባ እንለፍ። እስክንድር፣ እንደምናመሸ እንደምናመሸ፣ አሉላ። ቀደም ብሎ በዜናው እንደተገለጠው እስክንድር ጎሳ ለይቶ በተካሄዱ ውጊያዎችና ጥቃቶች ብዙዎች የተገደሉበት ለወራት የዘለቀ የደቡብ ሱዳን ብጥብጥ ማብቂያ እንዲበጅለት የተያዘውና ያንኑ ያህል ረጅም ጊዜ የወሰደ ብዙም ያልተሳካ ድርድር ምናልባትም በመጨረሻው ተፋላሚ ወገኖች የፈረሙበት ከአንዳች ስምምነት ላይ የደረሱ መሆናቸውን የሚያመላክት ሁኔታ ታይቷል። ከስምምነቱ ይዘት እንነሳ። ምን አይነት አበይት ጭብጦች ናቸው የተካተቱት? አሉላ አንተም እንዳልከው ድርድሩ የፈጀው ጊዜ የጦርነቱን ያህል ነው። ለሀያ ወራት የፈጀ ግጭት ነው። ለሀያ ወራት አካባቢም ነው ሲደራደሩ የቆዩት ሁለቱ ወገኖች። የተቃዋሚዎቹ መሪ የዶክተር ሪያክ ማቻር ባለፈው ነሀሴ አስር በኢትዮጵያ አቆጣጠር፣ በፈረንጆቹ ነሀሴ አስራ ሰባት እዚህ አዲስ አበባ ላይ ፈርመዋል። ራሳቸውን የቀድሞ ታሳሪዎች እያሉ የሚጠሩትም በፓጋን አሙም አማካኝነት ፈርመዋል የስምምነት ሰነዱን። ዛሬ ደግሞ እንግዲህ የደቡብ ሱዳን ፕሬዚዳንት ሳልቫ ኪር ማያርዲት ስምምነቱን ፈርመዋል። ይህ ስምምነት እንግዲህ አሉላ ለሀያ ወራት የዘለቀውን ብጥብጥ ያስቆማል የተባለ ሰነድ ነው። ሰነዱ የሚያወራው ባጭሩ ስለ ብሔራዊ አንድነት የሽግግር መንግስት ምስረታ ነው። ደቡብ ሱዳንን ወደ ተሻለ ፖለቲካዊ አቅጣጫ የሚመራ ስራ የሚሰራበት የእፎይታ ጊዜ የሚሰጥ ብሔራዊ አንድነት የሽግግር መንግስት በዛች ሀገር እንደሚቋቋም ሰነዱ ይዘረዝራል። ይሄ ማለት ደግሞ አሁን በስልጣን ላይ ያሉት ፕሬዚዳንት ሳልቫኪር ማያርዲት እና መንግስታቸው ከኃላፊነታቸው ይነሱና እንደዚሁም ተቃዋሚዎቹም እንደዚሁ ምክንያቱም በተቃዋሚ ጎራ ያሉትም በሚኒስትርነት እና በተለያዩ ኃላፊነቶች ከምክትል ፕሬዚዳንት ጀምሮ የነበሩ ሰዎች ናቸው። እንደምታውቀው አሉላ እነሱም እንደዚሁ ገለል ሊሉና ብሔራዊ አንድነት የሽግግር መንግስት ይቋቋማል። ሁለቱ በጋራ ያቋቁሙታል። ይህ ብሔራዊ አንድነት የሽግግር መንግስት የሚቆየው ለሁለት አመት ተኩል ነው። በዚህ ሁለት አመት ተኩል ጊዜ ውስጥ ምርጫ ይካሄዳል፣ አዲስ ህገ መንግስት ይረቀቃል። ሁለቱም ፕሬዚዳንት ኪርም ሆኑ የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የራሳቸውን ጦር ነው የሚመሩት። በአሁኑ ሰአት በሽግግር መንግስቱ ሰላሳ ወራት ነው የሚቆየው፣ የሽግግር መንግስቱ ሁለት አመት ተኩል አስራ ስምንቱን ወር ሁለቱም የየራሳቸውን ጦር እየመሩ ይቆያሉ። ነገር ግን ልክ አስራ ስምንተኛው ወር እንዳለቀ የሁለቱ ጦር ይዋሃድና ደቡብ ሱዳን በአንድ እስር የተዋሃደ መን ጦር ይኖራታል። ያ ጦር የሚመራውም የሽግግር መንግስቱን እንዲመሩ በዚህ ሰነድ መሰረት ስምምነት ላይ የተደረሰባቸው የአሁኑ ፕሬዚዳንት ሳልቫኪር ማያርዲት ይሆናሉ ምክትላቸው ደግሞ ዶክተር ሪያክ ማሻር ሆነው ይቀጥላሉ። በዚህ የብሔራዊ አንድነት የሽግግር መንግስት ውስጥ ማን ምን አይነት ስልጣን ይኖረዋል የሚልም አለ። ለምሳሌ በዚህ ሰነድ ውስጥ በዚህም መሰረት ይሄንን ለሁለት አመት ተኩል የሚቆየውን የብሔራዊ አንድነት የሽግግር መንግስት በፕሬዝዳንትነት የሚመሩት የአሁኑ ፕሬዝዳንት ሳልቫኪር ማየር ቢት ናቸው። ተቀናቃኛቸው ዶክተር ሪያክ ማሻር ደግሞ ተቀዳሚ ምክትል ፕሬዝዳንት የሚል ቦታ ይኖራቸዋል። ሁለቱም ቦታ ይይዛሉ። የሚኒስትርነቱንም ቦታ እንደዚሁ ይከፋፈሉታል። አምሳ ሶስት ከመቶ የሚሆነው የሚኒስትርነት ቦታ ለምሳሌ ለፕሬዚዳንት ኪር ወገኖች ይሰጣል። ሰላሳ ሶስት ከመቶ የሚሆነው ደግሞ ለዶክተር ማቻር ወገኖች ይሰጣል። የቀረው ደግሞ ራሳቸውን የቀድሞ ታሳሪዎች እያሉ ለሚጠሩትና ለሌሎች የሚሰጥ ይሆናል ማለት ነው። ስለዚህ ስለ ስልጣን ከፍፍል ያወራል። ሕገ መንግስት እንደሚረቀቅ ይናገራል። በዚህ ሁለት አመት ተኩል ጊዜ ውስጥ የሁለቱ ጦር እንደሚዋሃድ የፍትህ ስርአት ይዘረጋል እና ምንድን ነው ጥሩ መሸጋገር ያድርግ ይኖራል ሚል ይሄንን ነው። መልካም ያሳጣላቸው የቆዩት እነዚህ ናቸው። በርከት ያሉ ዝርዝሮች የተካተቱበት ነው። ምናልባትም በወረቀት ላይ የሰፈረውን ያህል ስምምነቱ በተግባር ያን ያህል ቀላል ላይሆን ይችላል። እስኪ ምናልባት በመጨረሻዎቹ የፊርማ ስነ ስርአቶች ጥቂት ቀናት ሳይቀር ሲያወዛግብ የቆየ ሁኔታ እንመልከት። ቀደም ብለህ እንደገለጽከው የተቀናቃኙ መሪ ሪክ ማቻር ቀድሞ ይፈርሙ እንጂ ፕሬዚዳንት ሳልቫኪር ጊዜ ይሰጠኝ ላስብበት በሚል ከቆዩ በኋላ አሁን በፈረሙበት ሰ ትም ቅሬታ እያላቸው እየፈረሙ መሆኑን ነው ያስታወቁት። ምን ማለት ነው ይሄ? የቱንስ ያህል ትርጉም ይኖረዋል ተብሎ ይታሰባል? ይሄ ማለት አሉላ እንግዲህ እነዚህ ሁለት ወገኖች ሲያደርጉ የነበሩት ድርድር ትንሽ በታሪክም ከሚታወቁት ብዙ ጊዜ ካየናቸው ድርድሮች የተለየ ነው ማለት ይቻላል። ብዙ ጊዜ ድርድሮች አሉላ ቀስ በቀስ ወደ ስምምነት እየተቃረቡ እየተቃረቡ ይመጡና ተፋላሚ ወገኖች ከዛ በኋላ ተፈራረሙ ሲባል ነው የምትሰማው። እነዚህ ወገኖች ከዚህ በፊት የፈረሟቸውን ስምምነቶችም ስናይ አንድ ለየት ያለ ነገር አለው። አስራ አምስት ቀን ሲደራደሩ ቆይተው አስራ አራቱንም ቀን በምንም በፍጹም እየተስማማን አይደለም የሚሉህና አስራ አምስተኛው ቀን ላይ ነው ሲፈራረሙ የምታየው። እንግዲህ በሂደት ነው እንጂ የሚመጣው ስምምነት፣ እንዴት በዚህ ሁሉ ነገር በአንድ ቀን ተስማሙ ያስብልሃል። ይሄ የሚያሳይህ በአንድ በኩል አብዛኛዎቹን ስምምነቶች እየፈረሙ ያሉት ዓለም አቀፉ ህብረተሰብ እያደረገባቸው ጫና ለህዝባችሁ ስትሉ ለሚሰደደው ለሚሞተው እየተሰቃየ ላለው ህዝባችሁ ስትሉ ሰላም አውርዱ ፈርሙ እየተባሉ በመሆኑ ነው እንጂ አምነውበት የማይመስልበት ሁኔታ አለ። አንዱ አሁን አንተ የጠቀስከው ቅሬታ አለን የሚሉት ነገር የስልጣን ክፍፍሉን የተመለከተ ነው። ለምሳሌ አሉላ ፕሬዚዳንት ሳልቫኪር ማያርዲት፣ አሁን ቀደም ሲል የተነጋገርንበትን እሳቸው ፕሬዚዳንት ሆነው እንደሚቀጥሉ ተቀናቃኛቸው ዶክተር ሪያክ ማቻር ደግሞ ተቀዳሚ ምክትል ፕሬዚዳንት እንደሚሆኑ የሚገልጸው የስምምነቱ ክፍል አልተዋጠላቸውም ማለት ይቻላል ምክንያታቸው ምንድን ነው አንዳንድ ከበድ ያሉ ውሳኔዎችን ፕሬዝዳንቱ ሲወስን ተቀዳሚ ምክትል ፕሬዝዳንቱን ማማከር አለበት ወይም የእሱን ይሁንታ ማግኘት አለበት የሚል አንቀጻለን ለምሳሌ አንዱ ይሄ ነው እሳቸውን ያልተስማማቸው ነው ዋነኛው አደራዳሪ አምባሳደር ስዩም መስፍን ባለፈው ከእኛ ጋር በነበራቸው ቃለ ምልልስም ሲናገሩ ባጭሩ ሳልቫኪር ያልተስማሙት በዚህ ሰነድ ስልጣን አላካፍልም በሚል ነው ብለው ነበር ስልጣን አላካፍልም ማለት አንዳንድ ጉዳዮች ላይ የተቀዳሚ ምክትል ፕሬዚዳንቱ የተቀናቃኛቸው ይሁንታ ያስፈልጋል የሚለውን የስምምነቱን ክፍል እሳቸው አልደገፉትም። ለምሳሌ ጦርነት ሲታወጅ፣ አዋጅ ሲወጣ፣ አዋጅ ሲሻር የመሳሰሉ ነገሮች አሉበት። ቁልፍ ቁልፍ የሆኑ የፕሬዚዳንታዊ ውሳኔዎች ላይ ተቀዳሚ ምክትል ፕሬዚዳንቱ ይሁንታ የግድ ያስፈልጋል የሚለውን ሳልቫኪር አልተቀበሉትም። ይህን ያላስማም ከደቡብ ሱዳን መንግስት በኩል ደግሞ የሚደመጠው በፍጹም እኛ ይሄኛውን ክፍል አይደለም ቅሬታ አለን ያልነው ጁባ እስከ ሀያ አምስት ኪሎ ሜትር ሬዲየስ ድረስ ከወታደራዊ እንቅስቃሴ ውጭ ትሆናለች የሚለውን ሀረግ ነው ከሉዓላዊነት ጋር ስለሚያያዝ ይሄንን ያልተስማማ ነው። የውጭ ኃይሎች ጁባንና ሌሎች ትልልቅ ከተሞችን የደቡብ ሱዳንን የሳልቫኪርም ጦር ይወጣና የማቻርም ጦር እዛ አካባቢ እንዳይገኝ ይደረግ ይደረግና ሶስተኛ ወገን ነው የሚሰፍረው የሚልም ክፍል አለ፣ ስምምነቱ ላይ እና እኛ ያልተስማማ ነው። በዚህ ነው ይህንን ያልተቀበልነው ደግሞ ከሉዓላዊነት ጋር የተያዘ ነገር ስለሆነ ነው የሚል ነው የደቡብ ሱዳን መንግስት በኋላ ላይ እየተናገረው በማስተባበል ማለት ነው። በአደራዳሪ እንደ አይነት ውስብስብ ነገሮች አሉበት አሉላ። ይሄ ምናልባትም ፍጹም ቀጥተኛ የሆነ ጥያቄ የሚያስከትል ነው። አሁንም እንኳን በስምምነቱ ምናልባትም ፈተና ላይ የሚወድቅ ጥያቄ እየተነሳ ባለበት ከዚህ ቀደም የነበሩ ልምዶችም የተደረጉ ስምምነቶች ያለመተግበራቸውን እንደ ታሰቡት ከፍጻሜ ያለመድረሳቸውን ከግምት ያስገባ ይሄስ ምን የተለየ ውጤት ይኖረዋል? የሚል ጥያቄ ያስነሳል። ብዙ ፍጅት ብዙ እልቂት ከተደረገ በኋላ ነው ይሄ ስምምነት እየተደረሰ ያለውና ምን ያህልስ ተስፋ ይሰጣል? በዓለም አቀፍ አደራዳሪዎች ግፊት የመጣ እንዲህ ያለ ስምምነት እንግዲህ አሉላ አሁን እንዳነሳኸው አይነት ስጋት አንዳንድ ተንታኞች የጸጥታ ተንታኞችም አንጸባርቀዋል። ከዚህ ቀደም ሰሞኑን ያናገርኳቸው የጸጥታ ተንታኝ ለምሳሌ ቢፈረምም እንኳን ስለ በተግበሩ ዋስትና የለም ብለዋል። ይሄ ለማለታቸው ደግሞ ብዙ ምክንያቶች አሏቸው። አንደኛ እነዚህ ሁለት ወገኖች ከዚህ ቀደም የተኩስ አቁም ስምምነትን ጨምሮ የተኩስ አቁም ስምምነትን ተግባራዊ ማድረጊያ ስልት እንደዚሁም ሌሎች ነገሮች ተፈራርመው ያውቃሉ ነገር ግን ሲተገብሯቸው አልታየም። ሲጣሱ ነው የታየው። ሁለተኛው ምክንያታቸው እነዚህ ተንታኞች የሚገልጹት ደግሞ ይህ ስምምነት እንዳልኩህ ባለቀ ሰዓት ነው ተቀራረበን ብለው የፈረሙት እና ነገር ግን በነበሩት የድርድር ሂደቶች ሁሉ ይሄ የተዘጋጀውን የስምምነት ሰነድ ሰባ አምስት ገጽ አካባቢ ነው፣ እሱን በተመለከተ አሉታዊ ቅስቀሳ ሲያደርጉ ነው የቆዩት፣ ሁለቱም በደጋፊዎቻቸው ዘንድ መንግስትም ተቃዋሚዎቹም፣ ይሄ ስምምነት ሰነድ በፍጹም ለእኛ ተቀባይነት የሌለው ነው፣ ሌላኛውን ወገን የሚጠቅም ነው፣ እንደዚህ ያደረገ ነው በሚል በደጋፊዎቻቸው ዘንድ ከፍተኛ ቅስቀሳ ሲያደርጉ ነው የቆዩት። ሁለቱም ወገኖች እንደዚህ አሉታዊ ቅስቀሳ ሲያደርጉበት የነበረውን የስምምነት ሰነድ አሁን ደግሞ ተቀበል ነው እኮ ፈረም ነው ብለው እንደገና ደጋፊዎቻቸውን ማሳመንና እንዲተገብሩት እንዲቀበሉት ማድረግ በራሱ እንቅፋት ይሆንባቸዋል ነው የሚሉት ተንታኞች እና እንዳልከውም መተግበሩ በራሱ ተግባራዊ መደረጉ በራሱ እንግዲህ በሂደት የሚታይ ይሆናል። ነገር ግን ያለፉትን ልምዶች እንመልከት ካልን አስቸጋሪ እንደሚሆን ነው የተለያዩ ተንታኞች እየገለጹ የሚገኙ መልካም እስክንድር፣ ሌሎች በርከት ያሉ ጥያቄዎችን የሚጋብዝ ነው። እንዳልከውም ወደፊት የሚታይ ነው። ሀያ አመታት ከሰሜን ሱዳን ጋር ሲዋጋ የኖረ ህዝብ ሰላም አገኘ በተባለበት ሰዓት ጎሳ የለየ ሌላ አዲስ ጦርነት አዲስ ግጭት ነው የጠበቀው። ምን አይነት ቀጣይ እጣ ይኖራት ይሆን ደቡብ ሱዳን? በሌሎች ዘገባዎቻችን እንመለከታለን። ለአሁኑ ግን ለጊዜው፣ አመሰግናለሁ። እግዜር ይስጥ ነው። አመሰግናለሁ አሉላ እኔ ደግሞ ሁለታችሁንም አመሰግናለሁ። አሉላ ጥሩ ጥሩ ነጥብ ነው ያነሳችሁት። እስክንድር ወደፊት ተንታኝ እንፈልግ ምሱኑ ሆን ብዙ ነገር ስለሰራበት በጉዳዩ ላይ መጨረሻ ላይ ያነሳው ጥያቄ ግን ተገቢ ነው። ወደፊት ደቡብ ሱዳን ዛያ አካባቢ ምን አይነት እጣ ፈንታ ይኖረው ይሆን? ሰላምን በተመለከተ ወደፊት የሚታይ ነገር ነው። ቀላላ ነው። ብዙ ስምምነቶች የፈረሱበት ያልያዙበት፣ አሁንም ከቅሬታ ጋር የገቡበት ስምምነት ነው እና ይይዛለሁ እያሳስበሃል ነገር ግን ቅድም እንዳነሳ ነው ከሀያ ዓመታት በላይ ከሰሜኑ ጋር ሲዋጋ የቆየ እንደገና ሌላ ጦርነት ውስጥ ነው የገባውና ህዝቡ ያሳዝናል። ከወራት ከሀያ ወራት በፊት የሆነውም ነፃነት የተገኘው ነፃነት ፍሬ ሳፈራ ራሳቸው የፈረሙት ኪር ዛሬ ዜና ላይ እንዳየ ነው ቅሬታ በተሞላ ሁኔታ መፈረማቸው አንድ ምልክት ነው። ወደፊት ሰላም እንዲያሳስብ ያሳስባል። ተስፋ እናድርግ። ግን እንዳልከው መልካም ነገር እንመኛለን ለዛ አካባቢ ህዝብ እንግዲህ ልክ ነው። አድማጮች ስርጭታችን ይቀጥላል እስከ ምሽቱ አራት ሰዓት ታዲያ በየሳምንቱ በዚህ ሰዓት የሚቀርብ አንድ ሌላ ቅንብር ነው ቀጣዩ ሴቶችና ቤተሰብ ወደ አሜሪካና ይቀድማል ነው በዚህ ሰዓት ሳይሆን እንግዲህ ከሱ ቀድሞ የሚቀርብ ሌላ ርዕስ አለ አሜሪካና ህዝቧ ሴቶችና ቤተሰብ ብያስታወቅ ያለው ሴቶችና ቤተሰብም አሁን ምሽቱ ቆየት ብሎ ይቀርባል። አሁን አሜሪካና ነው የምሽቱ አሜሪካና ህዝቧ። ታዲያ ከአንድ መቶ ሀምሳ ዓመታት በፊት በዩናይት ስቴትስ ያለፈ ህግን ወይም የጸደቀ ህግን ይመለከታል። ምን አዲስ ነገር መጣ ማለታቸው አይቀርም ይለናል አዘጋጅና አቅራቢ ሄኖክ ሰማ እግዚአብሔር። ህጉ በዩናይት ስቴትስ በመጪው ዓመት በሚካሄደው ፕሬዚዳንታዊ ምርጫ አወዛጋቢ ይሆናል ተብሎ ተሰግቷል። ዝርዝሩን እንስማ። ባለፈው ሳምንት የሪፐብሊካኑ ፕሬዝዳንታዊ ተወዳዳሪ ዶናልድ ትራምፕ የኢሚግሬሽን ፖሊሲያቸውን ይፋ ሲያደርጉ አንድ አወዛጋቢ ጉዳይም አብሮ ወጥቷል። እሱም አንድ በዩናይትድ ስቴትስ ምድር የተወለደ ወይም የተወለደች ልጅ የአሜሪካ ዜግነት መብትን መቀየር እፈልጋለሁ ማለታቸው ነው። በአሜሪካ ምድር በመወለድ ዜጋ መሆን ይቅር ሲሉ የሪፐብሊካኑ እጩ ተወዳዳሪ ትራምፕ የምርጫ ዘመቻ ፖሊሲያቸው ላይ ያካተዋል። ትራምፕ በዚህ ጉዳይ ላይ ብቻቸውን አይደሉም። ሌሎች የሪፐብሊካኑ ፓርቲ እጩ ፕሬዚዳንታዊ ተወዳዳሪዎችም ሕጋዊ ባልሆነ መልኩ ወደ ዩናይትድ ስቴትስ የሚገቡ ሰዎች በአሜሪካ መሬት የሚወልዷቸው ልጆች በቀጥታ አሜሪካዊ እንዳይሆኑ ይፈልጋሉ በተለይ ቤተሰቦቻቸው ሕጋዊ ባልሆነ መልኩ ወደ ዩናይትድ ስቴትስ የመጡ ከሆነ ሕጉ 14ተኛው አንቀጽ ይባላል። ከ150 ዓመት በፊት በ1865 ዓመተ ምህረት በባርነት ይኖሩ የነበሩ ጥቁር አሜሪካውያን ነጻነታቸው ሲታወጅ በአሜሪካ ዜግነታቸው የሚገቧቸውን ነጻነቶች እንዲያገኙ ታስቦ የጸደቀ ነበር። ዶናልድ ትራምፕ እነዚህን አሜሪካዊ ልጆች ጥቅስ የመኖሪያ ፈቃድ ለማግኘት ታስቦ የተወለዱ ይሏቸዋል። ሕጉን ለመቀየር ቀላል እንደማይሆን ትራምፕ ይረዳሉ። ምክንያቱም ሕጉ በዩናይትድ ስቴትስ ሕገ መንግሥት አንቀጽ 14 የተቀመጠ በመሆኑ። ስለዚህ አሉ ትራምፕ የፈጀውን ጊዜ ፈጅቶ ሕገ መንግሥታዊ ማሻሻያ ማድረግ ተገቢ ነው ብለዋል። የዶናልድ ትራምፕ የምረጡኝ ዘመቻ የኢሚግሬሽን ፖሊሲ አቋሙን በዝርዝር ሲያብራራ በዩናይትድ ስቴትስ ምድር በመወለድ የሚሰጠው የዜግነት መብት በርካታ ሕጋዊ ያልሆኑ ሰዎች ወደ ዩናይትድ ስቴትስ ድንበር እንዲሻገሩ እያበረታታ ነው ብለዋል። ሱዛና ሼሪ በናሽቪል ቴነሲ በሚገኘው ቫንደርቤልት ዩኒቨርሲቲ የሕግ ፕሮፌሰር ናቸው። በዩናይትድ ስቴትስ ሕገ መንግሥታዊ ማሻሻያ ለማድረግ ሁለት መንገዶች እንዳሉ ያስረዳሉ። አንደኛው ጠቅላይ ፍርድ ቤቱን የቀደመው ሕግ ተሳስቷል ብሎ ማሳመን ሲሆን ካልሆነም ደግሞ የሕግ ማሻሻያ ማውጣት ነው። የሕግ ማሻሻያ ለማድረግ ደግሞ የሕዝብ ተወካዮች ምክር ቤቱ ሦስት አራተኛ አብላጫ ድምፅ ያስፈልጋል። በሕግ መምሪያውና በሕግ መወሰኛው ምክር ቤት መሆኑ ነው። 14ተኛው ህግ ታዲያ እንዲህ ይላል በዩናይትድ ስቴትስ ምድር የተወለዱና በሌላ ሀገር ተወልደው ዜጋ የሆኑ ሰዎች አሜሪካዊ ዜጋና የክፍለ ግዛቱ ነዋሪ የመሆን መብት አላቸው ይላል። በታሪክ ወደ ኋላ መለስ ብለን ስንመለከት ህጉ የወጣው አፍሪካ አሜሪካውያን የአጠቃላይ ህብረቱ ማለትም የዩናይትድ ስቴትስ ዜጋ እንዲሆኑ የሚኖሩባቸው ግዛቶችም ዜጋ ናቸው የሚለውን ለማስረገጥ ታስቦ የወጣ ነው። ለዚህ ምክንያቱ አንዳንድ የዩናይትድ ስቴትስ ግዛቶች በወቅቱ ባርነትን በአዋጅ አናወግዝም የሚሉ ህጎችን ያራምዱ ስለነበር ነው። የዩናይትድ ስቴትስ ህገ መንግሥት ዋነኛ ዓላማው መብትን ማስጠበቅ ነው። ከነዚህ ጠቅላይ ህጎች መካከል መብትን የገደበ አንድ ህግ ብቻ ነበር። እርሱም የአልኮል መጠጥ ሽያጭን የሚከለክለው ፕሮቬሽን የተባለው ህግ ነው። ይህም ከ25 ዓመታት በኋላ የተቀየረ ነው። በሪፐብሊካኑ ፕሬዚዳንታዊ እጩ ተወዳዳሪ ዶናልድ ትራምፕ የቀረበው ህግ ታዲያ ሌላ ፈተና ይጠብቀዋል። እውን የሚሆን ከሆነ የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ለፈቀደው ሰው አሜሪካዊ ዜግነትን መስጠት ይችላል። ነገር ግን አሜሪካዊ ዜግነትን የመንፈግ ስልጣን በህገ መንግስቱ አልተሰጠውም። ስለዚህ የትራምፕ የህግ ማሻሻያ የኮንግረስን ስልጣን በህገ መንግስቱ መልሶ እንዲያሻሽል ያስፈልጋል ማለት ነው። የትራምፕ ህግ አንድ ሌላ ፈተና ተጨማሪ ያለበት፣ ህጉ ከተሻሻለ አሜሪካውያን የመኪና መንጃ ፈቃድ ለማውጣት የግለሰብ መለያ ቁጥር ሶሻል ሴኪሪቲ ነምበር ለማግኘት የዜግነት ማረጋገጫና ወላጅ ቤተሰቦቻቸውን እነማን እንደሆኑ ማሳወቅ ይኖርባቸዋል ሲሉ የኤመሪ ዩኒቨርሲቲዋ ፖሊ ፕራይስ ያስረዳሉ። ከዚያም በተጨማሪ በዩናይትድ ስቴትስ ምድር የተወለዱ ልጆች የየት ሀገር ዜጋ ይሆናሉ? ዜግነት የሌላቸው ሰዎች መሆናቸው አይቀርም ሲሉ ፖሊ ፕራይስ ያብራራሉ። ሌላኛው የፕሬዝዳንታዊ ምርጫ የሪፐብሊካኑ እጩ ተወዳዳሪ ጄብ ቡሽ ደግሞ ህጋዊ ባልሆነ መልኩ ወደ ዩናይትድ ስቴትስ የሚገቡ ሰዎች በአሜሪካ መሬት የሚወልዷቸው ልጆች ብለው በመናገራቸው ወቃሽ በዝቶባቸው ነው የሰነበተው። በርካታ የሪፐብሊካን እጮች በትውልድ የሚገኝ አሜሪካዊ ዜግነትን በመቃወም ዶናልድ ትራምፕን ተቀላቅለዋል። የሳውስ ካሮላይና ሊንዚ ግራም፣ የሉዊዚያና አገረ ገዢ ቦቢ ጅንዳል፣ የኬንታኪ ሴናተር ራን ፖልና የቀድሞው የፔንስልቬንያ አገረ ገዢ ሪክ ሳንቶረም በትውልድ የሚገኘውን በቀጥታ የአሜሪካ ዜጋ የመሆን ጉዳይ ሁሉም ተቃውመውታል። አንዳንድ የሪፐብሊካን ተወዳዳሪዎች እንደ ካርሊ ፊዮሪና ያሉ ደግሞ እባካችሁ በማይሆን ነገር ጊዜያችንን ከምናጠፋ ምን አለ ፋይዳ ባላቸው የፖለቲካ ጉዳዮች ብንወያይ ብለዋል። አክለውም እንዲያውም መልክ የያዘውን የኢሚግሬሽን ሕግ በማሻሻል ዙሪያ ማተኮር ይገባናል ብለዋል። በዚህ ሳምንት መጨረሻ ይፋ የሆነው የዶናልድ ትራምፕ የምርጫ ዘመቻ ፖሊሲ ሰነድ እንደሚያመለክተው ከሆነ በየዓመቱ አራት መቶ ሺህ ሕጋዊ ባልሆነ መንገድ ወደ ዩናይትድ ስቴትስ የገቡ ቤተሰቦች ልጅ ይወልዳሉ። ጄፍ ፖሊስ በፒው የምርምር ተቋም አጥኚ ሲሆኑ በአሁኑ ወቅት ያለ ህጋዊ ፈቃድ ወደ ዩናይትድ ስቴትስ የገቡ ሰዎች የሚወልዷቸው ህጻናት በየዓመቱ ሦስት መቶ ሺህ እንደሆነ ያስረዳሉ። አድማጮች ሴቶችና ቤተሰብ አሁን ነው የሚቀርበው። አዲሱ ትክክል ብለሃል። አሁን ነው የሚቀርበው ሴቶችና ቤተሰብ አስተዋወቅ ነበር። ቀድሜ አስተዋወቅ ያለው ደግሞ የሚያነጋግር የሚስብ የአሜሪካን ህግ የሚመለከት አድማጮች በርቀትም ቢሆን ምን ይሆን ብለው እንዲያዩ የሚጋብዝ ዝግጅት ነው። አልፌ ወደ ሴቶችና ቤተሰብ የደረስኩት ለሁሉም ሴቶችና ቤተሰብ በዓለም ዙሪያ በየአመቱ አደገኛ የሚባሉ 22 ሚሊዮን የሚደርስ ቁጥራቸው የፅንስ ማቋረጥ ድርጊቶች ይፈጸማሉ 22ሺ ሴቶች በዚህ ምክንያት ህይወታቸውን ያጣሉ ይላል የቆንጅታየ የምሽቱ ሴቶችና ቤተሰብ ትክክለኛ ባልሆኑ የፅንስ ማቋረጥ እርምጃዎች ምክንያት በአለም ዙሪያ የሚከሰተውን አደጋ ጨምሮ የተከታተለ አንድ አዲስ ጥናት ወጥቷል የአሜሪካ ድምፁ ጆዲ ካፖዋ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ ለዛሬ ሴቶችና ፕሮግራም ሴቶችና ቤተሰብ ፕሮግራሟ እንዲህ አቀናብረዋለች። ዘ ጉት ማከር ኢንስቲትዩት የተባለው ተቋም ሲናገር በየአመቱ ከሚከሰተው የእናቶች ሞት አስራ አምስት ከመቶ ለሚሆነው ምክንያቱ ትክክለኛ ያልሆነ የጽንስ ማቋረጥ እርምጃ መሆኑን ያስገነዝባል። ያም ብቻ አይደለም። በየአመቱ ትክክለኛ ባልሆነ የጽንስ ማቋረጥ እርምጃ ምክንያት ለህመም እየተጋለጡ በሐኪም ቤት ደረጃ ሕክምና የሚያሻቸው ሴቶች ቁጥር ሰባት ሚሊዮን ይደርሳል ይላል ለትርፍ የተቋ ተቋቋመ ያልሆነው ይህ ተቋም በምርምር በፖሊሲ ግምገማና ሕዝብን በማስተማር ጾታዊና ስነ ተዋልዷዊ ጤና መብቶችን ለማስከበር የተነሳ እንደሆነ ነው የሚናገረው። ከ26 ታዳጊ ሀገሮች ያገኛቸውን የጤና ስታቲስቲክስ መረጃዎችንና ሳይንሳዊ ጥናቶችን መሰረት አድርጎ ጥናቱን ማካሄዱን ተቋሙ አመልክቷል። ዶክተር ሱሺላ ሲንግ ባለም አቀፍ የማዋለድና የማህፀን ሕክምና ጥናቶች መጽሄት ቢጄ ኦጂ ይባላል። በእንግሊዝኛ ጽሮቱ የዚህ ጥናት ዋና አዘጋጅ ናቸው። ጽንስ ማቋረጥ ሲበላሽ ምን እንደሚመስል ያስረዳሉ። ያ ማለት ወይ ሴትየዋ አገልግሎቱን ለማግኘት የሄደችው አገልግሎቱን ለመስጠት በቂ እና መደበኛ ስልጠና የሌለው ባለሙያ ጋ ነው ወይም ደግሞ ንጽሕናው ያልተጠበቀ ቦታ ሄዳለች። ያ ደግሞ ምንም እንኳን የሰለጠነ ባለሙያ ቢያጋጥማትም ለበሽታ አምጪ ተሐዋሲያን ልትጋለጥ ትችላለች። ለአደጋ የሚያጋልጥ የጽንስ ማቋረጥ ስራ በተለያዩ ሁኔታዎች ሲፈጸም ይታያል ይላሉ ዶክተር ሲንግ። የልምድ አዋላጅ ሊሆን ይችላል። ዝቅተኛ የሆነ ስልጠና ያለው አዋላጅም ሊሆን ይችላል። ነርስ፣ የተማረ ነርስ ወይም ሐኪምም ሆነው ጽንስ ለማቋረጥ የሚያበቃ ስልጠና ላይኖራቸው ኖራቸው ይችላል። ስራውን የሚሰሩበት ቦታም በደንብ ንጽህናው ያልተጠበቀ ሊሆን ይችላል። የተካሄደው ጥናት ትክክል ባልሆነ የጽንስ ማቋረጥ ተግባር ምክንያት ለጉዳት ወደፊትም ለከባድ የጤና መሰናክል የሚያደርሱ ጉዳቶችን ስለሚጋለጡ ሴቶች ብዛት ተጨማሪ ማስረጃ እናገኝበታለን ይላሉ ዶክተር ሲንግ የጥናቱ ዋና አስተባባሪ። ከባድ የደም መፍሰስ፣ የማህፀን መቀደድ፣ ከባድ ትኩሳት ሊያስከትል በሚችል የበሽታ አምጪ ህዋሲያን መጋለጥ ማመርቀዝ ጭምር ሊከሰት ይችላል። ሴትየዋ ወደ ሰውነቷ ባዕድ አካል ያው ጽንስ ለማጨናገፍ ብላ የምትጨምር ከሆነም የመቀደድ አደጋ ሊከሰት ይችላል። በዚህ ተቋም ጥናት እንደተጠቆመው አደገኛ ለሆነ የጽንስ ማቋረጥ ተጋልጠው ለህመም የተዳረጉ ሴቶችን ለማከም በየአመቱ 232 ሚሊዮን ዶላር ወጪ ይሆናል። ነገር ግን ያ በእርግጥ ወደ ሐኪም ቤት ሄደው ለሚታከሙት ይወጣል ተብሎ የሚገመተው ገንዘብ ነው። ሕክምና የሚያስፈልጋቸውን ሴቶች በጠቅላላ ከታሰበ ደግሞ ወጪው ከ560 ሚሊዮን ዶላር በላይ እንደሚገመት ጥናቱ ይጠቁማል። 232 ሚሊዮን አሁን በሚያገኙት የህክምና አገልግሎት ጥራት ደረጃ ያለው ነው። ደብሊዩ ኤችኦ በሚመክረው ደረጃ አይደለም። የህክምና ጥራቱ አይነት በዓለም ዙሪያ እንደየአካባቢው እንደሚለያይ ሁላችንም እናውቃለን። አገሩ ወይም መንግስቱ ወይም ባለሙያው ጥራት ያለው አገልግሎት መስጠት ስላልፈለጉ ሳይሆን ስልጠናውን ወይም ተገቢውን አቅምና ቦታ ላይኖራቸው ይችላል። የጥናቱ ውጤት የሚያመለክተው፣ አሉ ዶክተር ሲንግ አስከትለው፣ ለሴቶች የጽንስ መከላከል አገልግሎት ማስፋፋት አስፈላጊ መሆኑን ነው። የተሻለ የጽንስ መከላከያና አገልግሎትን በተመለከተ ማማከር፣ አማራጮቹንም ማስፋት፣ አንዱ አይነት ባይስማማት ሌላ አማራጭ ለመስጠት ክትትል ማድረግ እንዲህ አይነቱ ጥራት ያለው አገልግሎት ሲያገኙ ሴቶች መጀመሪያውኑ ያልታቀደ እርግዝና እንዳይመጣ ይከላከላሉ። ያን ካደረጉ ጽንስ ማቋረጥ ተከላከሉ ማለት ነው። የዚህ ጥናት ዋና አዘጋጇ ዶክተር ሲንግ እንዳሉት ጽንስ ማቋረጥን አስመልክቶ ስፋት ያለው ክርክርና ውዝግብ እየተካሄደበት ነው። ለዚህም ከፊል ምክንያቱ ብዙውን ጊዜ ድርጊቱ እንደ ነውር የሚቆጠር በመሆኑ ነው። የሆነ ሆኖ ብዙዎች ሴቶች በሕግ ክልክል ወይም ቁጥጥር የሚደረግበትም ቢሆን ወደ ጽንስ ማቋረጡ የሚያመሩት ካለቅዳቸው በተፈጠረ ጽንስ ምክንያት የሚያደርጉት ነገር ግራ ሲገባቸው ነው ብለዋል። የስነ ተዋልዶ መብቶች ጉዳይ በአንድ ሀገር ውስጥ ባለው የፖለቲካ ድባብ ስር የሚወድቅበት ሁኔታም ሊኖር እንደሚችል ዶክተር ሲንግ አመልክተዋል። ይህ የአሜሪካ ድምፅ ራዲዮ ቆንጅትን ማመስገን አልፈለግም። ቆንጅትን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ከሰሃራ በታች በሚገኙ ሀገሮች ውስጥ የመጣኔ ሀብት እድገት ማምጣት ከፍተኛ ቅድሚያ የምትሰጠው ተግባር ነው። አጓ ወይም የአፍሪካ ሀገሮች ምርቶቻቸውን በዩናይትድ ስቴትስ ገበያዎች ከቀረጥ ነጻ በሆነ መንገድ የሚያስገቡበት ልዩ ፕሮግራም ደግሞ የአህጉሪቱ የንግድ ፖሊሲያችን እምብርት ነው። ከአፍሪካ ሀገሮች የሄዱ የመንግሥት ባለሥልጣናት፣ የንግድ ተቋማት መሪዎችና የሲቪል ማኅበረሰብ ተወካዮች እንዲሁም ዩናይትድ ስቴትስ በዚህ ሳምንት ጋቦን ዋና ከተማ ሊብረቪ ተሰብስበው ዛሬ 15 ዓመት ስለሞላው አጓ ይመክራሉ። የስብሰባው ተሳታፊዎች አጓ ዛሬና ወደፊት ለአህጉሪቱ ህዝቦች የተሻለ ንግድ ልውውጥና የመዋለ ንዋይ ምደባ ዕድል መስጠት ስለሚቻልበት ሁኔታም ይወያያሉ፣ ይልና ርዕሰ አንቀጹ ሐተታውን ይቀጥላል። ነጻ የንግድ ልውውጥና ዓለም አቀፍ መዋለ ንዋይ ምደባ ምጣኔ ሀብትን በማሳደግና ድህነትን በመቀነስ ወሳኝ ሚና እንደሚጫወቱ ሁለቱም ማለት አፍሪካና ዩናይትድ ስቴትስ እንደተገነዘቡ ማስረጃዎች ያረጋግጣሉ። የዩናይትድ ስቴትስ ኮንግረስ የአግዋን ህግ ያጸደቀው እንደ አውሮፓውያን አቆጣጠር ግንቦት 2000 ዓ ም ላይ ነው። በዚሁ ህግ መሠረት ብዛት ያላቸው የተለያዩ በአፍሪካ የሚመረቱ ቁሳቁሶች ያለ ቀረጥ ወደ ዩናይትድ ስቴትስ እንዲገቡ ተፈቅዷል። አጓ ብዛት ያላቸው ብቁ የአፍሪካ ሀገሮች እንዲያድጉ ምርቶቻቸውን ወደ ዩናይትድ ስቴትስ እንዲልኩና ለዜጎቻቸው ሥራ በመፍጠሩ ረገድ ተሳክቶለታል። በአጓ አማካይነት አፍሪካ ወደ ዩናይትድ ስቴትስ የላከችው ምርቶች በገንዘብ ሲተመኑ አራት ነጥብ አራት ቢሊዮን ዶላር ደርሷል። ይህም እንደ አውሮፓውያን ዘመን አቆጣጠር ከ2001 ዓ ም በ250 በመቶ አድጓል። የተገኘው እድገትም ለ300 ሺህ ሥራ አጦች የሥራ ዕድል መፍጠር ችሏል ይልና ርዕሰ አንቀጹ በመቀጠል የአጓ ስኬት በዩናይትድ ስቴትስ ኮንግሬስ ውስጥ የሁለቱንም ማለትም የሪፐብሊካኑንና የዲሞክራቲክ ፓርቲውን ድጋፍ አግኝቷል። ለዚህም ነው ምክር ቤቱ በቅርቡ ፕሮግራሙን ለቀጣዮቹ አስር ዓመታት ያራዘመው። ይህ የሚያሳየው የዩናይትድ ስቴትስና አፍሪካ የንግድ ግንኙነት እንዲጠናከርና እድገቱ ዘላቂነት ያለው እንዲሆን ያለንን ቁርጠኝነት ነው ብሏል። በመቀጠልም አዲሱ የአጓ ሕገ ደንብ በተለይ የሴቶች በማኅበራዊ፣ በፖለቲካና በኢኮኖሚ ልማት የሚጫወቱት ሚና እንዲጠናከር ጥሪ ያደርጋል ካለ በኋላ የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል የ2015ቱ የአጎዋ መድረክ ባለፉት 15 ዓመት የተገኙ ስኬቶችን መሠረት በማድረግ የወደፊቱን 10 ዓመት በጋራ ባለን ራዕይ ላይ ይበልጥ በመሥራት የዩናይትድ ስቴትስና አፍሪካን የንግድ ግንኙነት እናጠናክራለን ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች የማጠቃለያ ዜና ባጭሩ እናሰማለን። የደቡብ ሱዳን ፕሬዚዳንት ሳልቫ ኪር አገራቸው ውስጥ ላለፉት ሀያ ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ስምምነት ፈረሙ። ኪር ዛሬ ረቡዕ ዋና ከተማ ጁባ ላይ ስምምነቱን ቢፈርሙም ቅሬታ ታይቶባቸው እንደነበር ተገልጧል። ከተለያዩ የምስራቅ አፍሪካ ሀገሮች ቢያንስ ሶስት መቶ ሙስሊም ምሁራንና ኢማሞች ኬንያ ውስጥ ተሰብስበው በክልሉ ጽንፈኝነትን ለመዋጋት ስለሚቻልበት መንገድ መወያየታቸው ተገልጧል። በሶማሊያ ጌዶ ክልል በሚገኘው ሊባህሎ መንደር ውስጥ በአልሻባብና በመንግስት ወታደሮች መካከል በተካሄደ ውጊያ ቢያንስ 15 ሰዎች መሞታቸውን የአይን ምስክሮች አስታወቁ። ዜናው አበቃ። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናገድናችሁ አሉላ ከበደና አዲሱ አበበ ከአቀናባሪያችን ጽዮን ግርማ ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩት ባልደረቦችም ጋር ሆነን እንሰናበታለን ነገ ሐሙስ ከምሽቱ አንድ ሰዓት ላይ በልዩ ፕሮግራም ሶስት ሰዓት ላይ በመደበኛው እንገናኝ አሁን ትግርኛ ስርጭት ይቀጥላል በእኛ በኩል ሰላም